የዊኒ ማድኪዜላ ማንዴላ ሕልፈት አቡነ ዴዝሞንድ ቱቱ ቀስተ ደመናይቱ ሀገር ሲሉ ከዲሞክራሲያዊው የሥርዓት ለውጥ በኋላ በጠሯት ደቡብ አፍሪካ ለዘመናት የተካሄደውን ጸረ ዘር መድሎና ጸረ ረገጣ ትግሎች ትውስታ ከያንቀላፉበት ጥጋጥግ ቀስቅሷል። ዊኒ ለልቦናችንና ለቀልባችን ያንን ያህል ቀረቡና ባለፈው ሳምንት ለተሰኞ መጋቢት 24 2010 ዓመተ ምህረት በአንድ ዓመት ዕድሜያቸው ያረፉ ጊዜ ዊኒ ሞተች፣ ዊኒ ኮ ሞተች እያልን ድንገተኛውን መርዶ በሐዘን ስሜት ተቀባበልን። አዛውንቲቱን የነጻነት ትግል አርማ አንቺ እያልን ጠራን። ልክ የቀድሞውን ባለቤታቸውን ኔልሰን ማንዴላን አንተ እንድንል እኔም የታሪኩን ፍሰት እየተከተልሁ አንቱም አንቺም እያልኩ ብጠራ ከቁባት ጣፉት ታሪኩን ተከተሉ። ምንም እንኳ የዊኒን የሕይወት ታሪክ የውዝግብና የሁከትም ጥላ ሊያደበዝዘው ሲገዳደረው ቢሰነብትም ዓመታትን ቢያስቈጥርም በዛሬው የመሸኛ ሥነ ሥርዓት ላይ በጎ በጓቸው ሲሞገስ ከሀገሪቱ ልሂቅ እስከ ደቂቅ ያለ ሁሉ መልካሙን ትውስታውን ስለ ዊኒ ማዲኪዜላ ማንዴላ ከማዝነብ አልሸሸም። የዊኒ ማንዴላ ቅርስና የትግሏ ትሩፋት እኮ መንጠፊያ የለውም ይሉ ነበር የተናገሩ ሁሉ። አኒታ ፓውል ከጆበርግ እንደ ዘገበችው ዊኒ ማንዴላ ላባቸውንም ደማቸውንም ሰጥተው ታግለዋል። የዘሮችን እኩልነት በደቡብ አፍሪካ ምድር ላይ ለመደንገግ በጉልህ በሚንጸባረቅ ጀብዱ ታግለዋል፣ የግል ክፍያ ፈጽመዋል። የዊኒ ትግል ይቀጥላል ብለዋል። በዚህች ምድር ላይ ሕያው ሰው ሆነው የቈዩባቸውን ዓመታት በክብር ያነሱ የተናገሩ የዕድሜ ዘመን ሁሉ ተሟጋች አክቲቪስት ዊኒ ማንዴላ የሕዝብ እንደራሴ ሆነው ለሀያ ዓመታት ፓርላማው ውስጥ አገልግለዋል። የዊኒ አስከሬን የፊታችን ቅዳሜ በመንግሥታዊ የክብር ሥርዓት ወደ ዘለዓለማዊ ማረፊያው ይሸኛል። በዚያ ተገኝተው የዊኒ ማዲኪዜላ ማንዴላን የሕይወት ታሪክ የሚያነቡት የሀገሪቱ ርዕሰ ብሔር ሲሪል ራማፖሳ ራሳቸው ናቸው። የትንቅንቁ ዘመን የዱር ጓዳቸውም ነበሩና ዊኒን በቅርባቸው ያሉና የሀገራቸው ሰው ኡማማ እያለ ነው የሚጠራቸው። ቸርነታቸውን፣ የክፉ ቀን ሰው መሆናቸውን፣ ታማኝ ወዳጅ ጓደኛ መሆናቸውን ለመግለጽ ይመስላል። ፕሬዚደንት ራማፖሳም እንዲሁ ይሏቸዋል። የኡማማ ዊኔን ሕልፈት በመሪር ሐዘን እያሰብን እዚህ የተገኘነው ሕይወቷን በክብር ሐሴት ለማሞገስም ነው። ምክንያቱም ይህ ሕይወት ትርጉም ባለው ሁኔታ የተኖረ ነውና የሌሎች ሕይወት እንዲሻሻል ያለ ስስት የተሰጠ ሕይወት ነውና። የትግሉ ዘመን አርበኛውን ኪንግስሌይ ማሁቤላን ጨምሮ ለብዙ ደቡብ አፍሪካውያን ማዲኪዜላ ማንዴላ የእናት ተምሳሌት ናቸው። ማኩቤላ ዘረኛው መንግሥት ወንጀለኛ አድርጎ አግዶት የነበረው የአፍሪካ ብሔራዊ ኮንግረስ አባል በመሆናቸው ለዘጠኝ ዓመታት በስደት ሊኖሩ ተገደው ነበር። ማኩቤላ በዚያ ላይ የኤኤንሲ የያኔው መሪ ኦሊቨር ታምቦ ረዳትም ነበሩ። ስለ ዊኒ የሚሉት አለ። ለእኔ እንደ እናት ነበረች። ከስደት ስመለስ እቤቷ ውስጥ አብሬያት ኖሬያለሁ። እንደ እኔ ሁሉ የቤተሰቤ አባል ነው ለምትለ ሁሉ ተከላካይ ጥላ ከለላ ነበረች። እንደዚያ አይነት ሰው ነበረች። ዊኒ በታጋይነቷ በተሟጋችነቷ ምክንያት ዋጋ ከፍላለች። ለአንድ ዓመት ተኩል ብቻዋን ተነጥላ በእስር ቤት እንድትማቅቅ ተደርጋለች። ዱር ወደሆነ አካባቢም በግዞት ተባራለች። በቅርብ ዓመታትም ዊኒ ማንዴላ በአንድ የፖሊስ ጆሮና ጠቋሚ ነው ብለው በጠረጠሩት የአስራ አራት ዓመት ዕድሜ ጸረ አፓርታይድ ታጋይ የሆነ ታዳጊ መጠለፍና ግድያ ጥፋተኛነት ተበይኖባቸዋል። የዊኒ ማንዴላ ህልፈት ሰሞኑን የሀገሪቱን ገዢ ፓርቲ የኤኤንሲ የሴቶች ማኅበርን ማነቃቃቱ እየተነገረ ነው። ይህን የሴቶች ሊግ ማንዴላ ለአስር ዓመታት መርተውታል። ዛሬ ሶዌቶ ውስጥ በተካሄደው የኦርላንዶ ስታዲየም ስነ ሥርዓት ላይ የተገኙ ሐዘንተኛ ሴቶች ዊኒ ማንዴላ ራሳቸውን ይሸፍኑበት የነበረ ዐይነት ጨርቅ እየተከናነቡ ወጥተዋል። ዊኒ ማንዴላ የደቡብ አፍሪካ ሴቶች አቅም በውሳኔ ሰጪነት ደረጃ እንዲጠናከር ብዙ ጥረዋል፣ ብዙ አበርክተዋል ብላለች። የሰማዕቱ ጸረ አፓርታይድ ታጋይ ክሪስ ሃኒ ልጅ ሊንድዌ ሃኒ በዚህ ሳምንት ውስጥ ስለ ኡማማ ዊኒ እንደ እውነቱ ለእኔ ያልጣሙኝ ነገሮች ሲባሉ ሰምቻለሁ። በመገናኛ ብዙሃኑም መሪዎችም የእርሳቸውን ማንነት የሚከላከሉላቸው ሁሉ እንዲህ አይነት አባባሎችን ተናግረዋል። ኡማማ ዊኒ ተከላካይ አያስፈልጋትም። ተግባሮቿ እኔ እንደ አንዲት ነፃ ጠንካራና ብርቱ ጥቁር ሴት እዚህ እንድቆም ምክንያት ሆነዋል። በየቤቱ የሚሞቅ እሳት እንዲነድ ማድረጓ ብቻ ሳይሆን እንጨትና ጭራሮም ሰብስባ ያቀጣጠለችው እሷው ነች። ፍርሃት ጨርሶ አታውቅም። የአፍሪካ ብሔራዊ ኮንግረስ ኤኤንሲ ዛሬ መግለጫ አውጥቷል። ዊኒ ማዲኪዜላ ማንዴላ አልሞተችም አለ እጅግ በዛች እንጂ።